ሳይንስና ስና ህብረተሰብ፣ እሁድ መስከረም 16 ቀን 2008 ዓ.ም። እኩለ ሌሊቱ እየገፋ ሲመጣ በምድራችን አንዳች አስደናቂ ክስተት ታይቷል። ይህ ክስተት በተለይ በአውሮፓና በአፍሪቃ ኢትዮጵያን ጨምሮ ለጥቂት ሰዓታት ተስተውሏል። ጨረቃ ከተለመደው ውጪ ገዝፋና ቀልታ ለምድር ቀርባለች። እናም በደረቁ ሌሊት በር ከፍተው ሰማዩን ያልማተሩ አሊያም በመስኮት አሻግረው ቀይዋን ግዙፍ ጨረቃን መመልከት ያልቻሉ ሰዎች ዳግም ይህን ክስተት ለመመልከት በርካታ ዓመታትን መጠበቅ ይኖርባቸዋል። ይህ ልዩ የጨረቃ ግርዶሽ በሰው ልጆች ታሪክ ለዘመናት በተደጋጋሚ ሆኖም ግን የተወሰኑ ዓመታትን እየጠበቀ የሚመጣ መሆኑን ሳይንቲስቶች ይናገራሉ። የዛሬው የሳይንስና ሕብረተሰብ ትኩረታችን ነው። አብራችሁን ቆዩ። ለብዙዎች ግልጽ በሆነው መልኩ ምድር በራሷ ዛቢያ እየተሽከረከረች ፀሐይን ትዞራለች። ጨረቃ ደግሞ በምድር ዙሪያ ትሽከረከራለች። ፀሐይ ከመሃል ሆና ፕላኔቶችን ትዘውራለች። ምድር፣ ጨረቃና ፀሐይ በአንድ ወቅት አንድ መስመር ላይ የሚገናኙበት አጋጣሚ ወቅት እየጠበቀ ይከሰታል። ጨረቃ በመሬት ጥላ ውስጥ ስታልፍ አሊያም መሬት በጨረቃና በፀሐይ መካከል ስትሆን ያኔ የጨረቃ ግርዶሽ ይከሰታል። ሶስት አይነት የጨረቃ ግርዶሾች አሉ። እነሱም ሙሉ፣ ከፊልና ግማሽ የጨረቃ ግርዶሾች ይሰኛሉ። አሁን የተከሰተው ሙሉ የጨረቃ ግርዶሽ ሲሆን ጨረቃን ከመቼውም ጊዜ በላይ አግዝፎ ደም አስመስሏታል። ዶክተር ጌታቸው መኮንን በደቡብ አፍሪቃ ኖርት ዌስት ዩኒቨርሲቲ የፊዚክስ እና የፕሮግራሚንግ መምህር ናቸው። የዶክትሬት ጥናታቸውን ያከናወኑት ርዕደ ጨረቃ በእንግሊዝኛው አስትሮሴስሞሎጂ ላይ ነው። የመስከረም 16ቱን ክስተት በሁለት አበይት ምክንያት ለየት ያለ ይሉታል። በኢትዮጵያ የቀን አቆጣጠር መስከረም 16 2008 ዓመተ ምህረት ነው ይህ ነገር የተፈጸመው። ከሌሎች ግርዶሾች ለየት የሚያደርገው ሁለት ክስተቶች ናቸው የታዩት። አንደኛው ጨረቃ ለመሬት በጣም የቀረበችበት ወቅት ነው። ወይም ደግሞ በእንግሊዝኛ የፔሪጊ የሚባለው ለመሬት የሚቀርበው ቦታ ጋር ስትሆን ማለት ነው። በዛ ምክንያት የጨረቃ መጠኗ በጣም ከፍ ብሎ ነበር፣ ጎልቶ ነበር የታየው። ይሄ የሆነው እንግዲህ በኢትዮጵያ ሰዓት አቆጣጠር ከሌሊቱ አስር ሰዓት አካባቢ ነው ማለት ነው። እንግዲህ በጊዜ ሂደት ውስጥ ደግሞ ሌላ ሁለተኛው ክስተት ተከስቷል። ይሄ ሁለተኛው ክስተት ደግሞ ምንድን ነው? ጨረቃ በመሬት ጥላ ስር በማለፏ ለመሬት ላይ ሆኖ ለሚመለከተው ሰው የደም አይነት ቀለም ኖሯት ነው ያለፈችው፣ ወደ ቀይነት በመቀየር ማለት ነው። እንግዲህ ከሌሎች ግርዶሾች ለየት የሚያደርገው ነገር ይሄ ነው። አንደኛው ለመሬት ቅርብ በመሆኗ መጠኗ ትልቅ ሆኖ ይታያል። ሁለተኛው ደግሞ ከትን ከጥቂት ደቂቃዎች በኋላ ከአንድ ሰዓት ተኩል ቆይታ በኋላ በመሬት ጥላ ስር በማለፏ የጨረቃ ቀለም ድሮ ከምናውቀው ወደ ግሬ አይነት ከለር ከነበረ ወደ ቀይነት ወይም ደግሞ በእንግሊዘኛው አጠራር ብለድ ሙን የምንለው አይነት ከለር እንዲኖራት ሆኗል ማለት ነው። ይሄ ኢቨንት ለየት የሚያደርገው በዚህ ምክንያት ነው በሁለቱ ምክንያቶች ነው። በእርግጥ የጨረቃ ግርዶሽ በየዓመቱ ይከሰታል። የመስከረም አስራ ስድስቱ የኩለሌሊት ሙሉ የጨረቃ ግርዶሽን ዳግም ለመመልከት ግን አንድ ህፃን ተወልዶ ለአቅመ አዳም እስኪደርስ ድረስ የሚያስጠብቅ ነው። ዶክተር የአበባል ታደሰ በሮም ቶር ቨርጋታ ዩኒቨርሲቲ የፕላንክ ሳተላይት መረጃ ተንታኝ ባለሙያ ናቸው። በአውሮፓ የህዋ ተቋም የምድር አፈጣጠር ምስጢርን ለመፍታት አሰሳ በሚያደርገው ሳተላይት የሚሰበሰቡ መረጃዎችን መተንተን ነው ዋነኛ ስራቸው። ጨረቃ ደም መስላና ገዝፋ ለምድር የቀረበችበት የእሁዱ ክስተት ከሌሎቹ የጨረቃ ግርዶሾች በተለየ አስደናቂ የሆነበት ምክንያት ይገልጣሉ። የጨረቃ ግርዶሽ ራሱ በራሱ ያን ያህል አስደናቂ አይደለም፣ ምክንያቱም በየጊዜው ይከሰታል። ሁኔታው ምንድን ነው? ጨረቃ በመሬት ዙሪያ ስትዞር ማለት ነው፣ መሬት ጨረቃን ስትከልላት ወይም ጨረቃ በመሬት ጥላ ውስጥ ስታርፍ ያ የጨረቃ ግርዶሽ ይባላል። የጨረቃ ግርዶሽ በራሱ ያው ማለት ተከታትሎ የሚመጣ ነገር ነው በአመቱ ውስጥ። ስለዚህ በራሱ ያን ያህል አስደናቂ አይደለም። ይሄንኛው ሱፐር ሙን የሚለው ወይም ትልቋ ወይም አስደናቂዋ ትልቋ ጨረቃ የሚያስብለውን ያመጣት ይሄ አከሳሰቱ በፉልሙን የሙሉ ጨረቃ ሆና ቀርባ ያ ሲከሰትና ፉልሙን ሲሆን ያ ሱፐርሙን ይባላል። ሙሉ ጨረቃና የሆነ ደግሞ ቀርባ ማለት ነው ስትቀርብ የሆነ ከኖርማሉ በኖርማሊ ከምታየው ሙሉ ጨረቃ የሆነ እንደናሳ ስቲሜት ወደ አስራ አራት ታይምስ ይቀርባል ርቀት እንደገና ደግሞ ወደ ሰላሳ እጥፍ ብርሃኑ ይደምቃል። ያ ሲከሰት የሆነ በፉል ሙን ላይ ያ ነው ሱፐር ሙን ወይም ደግሞ ያየነውን ሁድለት የሚያስከስተው አስደናቂ የሚያደረገው። ምድር ከጨረቃ በአማካይ 384400 ኪሎ ሜትር ትርቃለች። በጠፈር መንኮራኩር ወደ ጨረቃ የሚደረግ ጉዞ ጨረቃ ላይ ለመድረስ ሶስት ቀናትን ይፈጃል። በአውሮፕላን ሲሆን ደግሞ የሰው ልጅ ጨረቃ ዘንድ ለመድረስ ለ20 ቀናት መጓዝ ይኖርበታል። ዘንድሮ ጨረቃ ከመቼውም በላይ ለምድር ቀርባ ታየች ቢባልም ቅርብ የተባለው ርቀት 356,000 ኪሎ ሜትር ያህል እንደሆነም ሳይንቲስቱ ይናገራሉ። ጨረቃ ለምድር ቀርባ በመታየቷም ከወትሮ ግዘፏ በ14 በመቶ ልቃ ደምቃለች። እይታው እጅግ ውብና ልዩ እንደነበረም ተገልጧል። እውነት ለመናገር እውነት ለመናገር በቃ በጣም በጣም ነው የሚያስደስተው። በጣም እጅግ እጅግ ከሚል በላይ ማለት ነው። ምክንያቱም የእኛ ቴሌስኮፕ በጣም ትልቅ ከመሆኑ የተነሳ እያንዳንዷን ዲቴይል ነው የምንመለከትበት እና በጣም እኔ ምን ብዬ ልንገር በቃ በቃላት መግለጽ ከምችለውም በላይ ነው። በጣም ኢምፕሬሲቭ ነበር። በጣም ነበር የሚያምረው ላይክ ሁኔታዎቹ ሲቀየሩ እያየ እንደዚህ በአይንህ እየተመለከትከው እየቀረበ ሲመጣና በጣም በልጅ ሆኖ በተመሳሳይ ሰዓት ደግሞ በመሬት ሲጋረድና ቀለሟ ቀስ እያለ ሲቀየር ስትመለከት በጣም ኢምፕሬሲቭ ነበር። በጣም ነበር የሚያስደስተው። ከሌሎች ግርዶሾች ለየት የሚያደርገው ምንድን ነው መሰለኝ ይሄኛው በአይን ራሱ መመልከት ይችላል። የፀሐይ ግርዶች ከሆነ በአይን መመልከት አይቻልም። ምክንያቱም ከፍተኛ ጉዳት አይን ላይ ከፍተኛ ጉዳት የሚያደርሱ ጨረራዎች ስላሉ ከፀሐይ የሚመጡ ማለት ነው። ይሄኛው ግን በቀጥታ ያለ አጉሊ መነጸር ራሱ ዝም ብለ በኖርማል በባዶ አይን መመልከትና ሁኔታው ማድነቅ ይቻል ነበረ። በነገራችን ላይ ምድር አንድ ጨረቃ ሲኖራት ጁፒተር የተሰኘችው ፕላኔት 67 እንዲሁም ሳቱርን 63 ጨረቃዎች አሏቸው። እንደ ቬኑስ እና ሜርኩሪ ያሉ ፕላኔቶች ደግሞ አንዳችም ጨረቃ የላቸውም። የምድራችን ብቸኛይቱ ጨረቃ አስደናቂ ግርዶሽን ለማየት እድሉ ያልገጥማችሁ ሌላ አስራ ስምንት ዓመታትን መጠበቅ እንደሚኖርባችሁ ሳይንቲስቱ ይናገራሉ። ይህን የመሰለውን ለመመልከት እንደገና ያ ወደ አስራ ስምንት አመት ከዚህ በኋላ ነው ይፈጃል ማለት ከአስራ ስምንት አመት በኋላ ነው ተመልሶ እነዚህ አጋጣሚዎች በአንድ ላይ የሚከሰቱት ማለት ነው። ትልቋን ጨረቃ ግን ለመመልከት ያው አንድ አመት ብቻ ነው ላይክ በየአመቱ የሚመጣ ሁኔታ ነው። ስለዚህ ምንም ግን ጠያሟ ወር ደማማዋን ጨረቃ ትልቃና ብርሃኗ ደምቆ ለማየት ያ ወደ ከዚህ በኋላ አስራ ስምንት አመት መጠበቅ ያስፈል ሳይንቲስቶች ይህች አስደናቂ ውብ ጨረቃ እንዴት እንደተፈጠረች መቶ በመቶ በውን ለመናገር ይቸገራሉ። ስለሆነም ለጨረቃ መፈጠር የተለያዩ መላምቶችን ይሰነዝራሉ። ከመላምቶቹ አንደኛው ጨረቃ የተፈጠረችው ከ4.5 ቢሊዮን ዓመት በፊት ነው የሚለው ይገኝበታል። ምድር ከግዝፈቱ የተነሳ ማርስ የተሰኘችውን ፕላኔት ከሚያህል ታያ ከተሰኘ ኮከብ ጋር ትላተማለች። በልትሚያውም ምድርና ታያ ይቀልጣሉ። ቀልጠውም አላበቁ አንዳች ግዙፍ ፍርስራሽ ይወጣቸውና ይህ ፍርስራሽ አለቅጥ ይሽከረከራል። ቀልጦ አለቅጥ የተሽከረከረው ግዙፍ ፍርስራሽ አሁን በምሽት ደምቃ የምናያትን ጨረቃ ከሰተ ሲሉ መላምታቸውን ያቀርባሉ። ፈጣሪ ከዋክብቱንና ጨረቃን ፈጠረ ከሚለው እምነት ጋር እጅግ የሚቃረን አስተሳሰብ ነው። የጨረቃ ግርዶች ግን ምድር ከተፈጠረበት ጊዜ አንስቶ ውብ ገጽታውን ይዞ በተደጋጋሚ ይከሰታል። አድማጮች በየ18 ዓመቱ ስለሚከሰተው ግዙፍ የጨረቃ ግርዶሽ ያቀረብንላችሁ የሳይንስና ሕብረተሰብ ጥንቅር በዚህ ይደመደማል። ደመደማል ማንተጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።